አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የእንቁ ኢንጂነር ስመኘው በቀለ መገደል፣ የጠቅላይ ሚኒስትር አብይ አሕመድ የአሜሪካ ጉብኝት፣ የምጽዋ ወደብ ሁኔታ የሚሉት ርዕሶች ነው። በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው የኒውዮርክ ታይምስ ጋዜጣ ድረገጽ፣ የግድቡ ግንባታ እያደገ በሚሄድበት በአሁኑ ወቅት ስራ አስኪያጁ ሞተው ተገኙ በሚል ርዕስ ባወጣው ዘገባ በአገሪቱ ትልቅ ሐዘን ስላስከተለው የኢንጂነር ስመኘው በቀለ ሕልፈት ዘግቧል። ኢንጂነር ስመኘው የታላቁ ሕዳሴ ግድብ ስራ አስኪያጅ ብቻ ሳይሆኑ አምባሳደሩም ነበሩ ይላል ዘገባው። የሕዳሴ ግድብ ለአገሪቱ ስለሚያስገኘው ጥቅም የግንባታውን ገንዘብ ለሚያቀርበው ሕዝብ ከማስረዳት ቦዝነው አያውቁም። የግድቡ መገንባት ለሚያሰጋት ግብፅም ምንም አይነት ጉዳት እንደማያደርስባት ያስረዱ ነበር። ይህ ግድብ ልጃችን ነው ሲሉ ኢንጂነር ስመኘው ባለፈው ግንቦት ወር ግድቡን ለጎበኘው የኒውዮርክ ታይምስ ጋዜጣ ዘጋቢ ተናግረው እንደነበረ ጋዜጣው ላይ የወጣው ዘገባ ጠቅሷል። እኔ ብቻ ሳልሆን መላ ኢትዮጵያውያን ልጃችን ነው እያሉ ነው በማለት ማከላቸውም የኒውዮርክ ታይምስ ጋዜጣ ድረገጽ ጠቅሷል። ከአፍሪካ ትልቁ የመብራት ኃይል ማመንጫ እንደሚሆን የሚገለጸው ግድብ የኢትዮጵያ የኢኮኖሚ እድገት ተምሳሌት ተደርጎ ይታያል ይሁንና የግንባታው ውጥን በያዝነው ዓመት የመደናቀፍ ምልክት ማሳየቱን ዘገባው ገልጿል ኢንጂነር ስመኘው በግንባታው ዙሪያ አለ ስለሚባለው የሙስናና የአስተዳደር ጉድለት አዲስ አበባ ላይ ባለፈው ሳምንት ሐሙስ ጋዜጣዊ ጉባኤ ሊሰጡ እንደነበር። ነገር ግን ከመናገራቸው በፊት እንደተገደሉ የኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቁመዋል። ኢንጂነር ስመኘው ባለፈው ግንቦት ወር ግድቡ ላይ ቆመው ስለ ግንባታው በተለመደው መልክ ብሩህ ተስፋ የጸነቀ ገለጻ ሰጥተዋል። የግድቡ ሁለት ሦስተኛ ግንባታ ተጠናቋል ካሉ በኋላ በተለይም ከግብፅ የሚንጸባረቀውን ስጋት አቅልለው አይተውታል ይላል ኒውዮርክ ታይምስ ጋዜጣ ላይ ወጣው ዘገባ ህዳሴ ግድብ ኢትዮጵያ የክልሉ ሀገሮች የመብራት ኃይል ማዕከል እንድትሆን አድርጓታል። ግድቡ መብራት ኃይል ለማመንጨት እንጂ ለመስኖ አገልግሎት እንደማይውል መግለጻቸውን፣ ባለፈው ዓመት ውስጥ ለምን የግድቡ ግንባታ ተጓተተ ለሚለው ጥያቄ በአሁኑ ወቅት ስለዚህ ጉዳይ ልናገር አልችልም ማለታቸውን ዘገባው ጠቅሷል። ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሁፍ ከቅርብ ሳምንታት ወዲህ በግድቡ የገንዘብ አቅርቦት ዙሪያ ብዙ ወሬዎች ሲሰሙ እንደቆዩ ገልጿል። አንዳንድ ሰዎች ኢንጂነር ስመኘው የተገደሉት ሙሰኛ ባለስልጣኖችን ሊጠቁሙ ስለነበረ ነው ወይም ደግሞ የግብፅ እጅ ሊኖርበት ይችላል የሚል ግምት በማህበራዊ ሚዲያ አውጥተዋል ሲል ዘገባው ጠቅሷል። ዘገባው አያይዞም እነዚህ ሰዎች ለዚህ ግምታቸው ያቀረቡት ማስረጃ አለመኖሩን ሳይገልጽ አላለፈም። የዋሽንግተን ፖስት ጋዜጣ ድረገጽ ደግሞ ጠቅላይ ሚኒስትር አብይ አህመድ በዋሽንግተን ዲሲ አካባቢ ስላደረጉት ጉብኝት ዘግቧል። በጠቅላይ ሚኒስትሩ ጉብኝት ለመሳተፍ ከሌሎች ክፍለ ግዛታት ሳይቀሩ እንደመጡ ሌሎች ደግሞ ቦታ ለማግኘት ሲሉ ከሌሊት አንስተው ሰልፍ መያዛቸውን ዘገባው ጠቅሷል። የአርባ አንድ ዓመት ዕድሜ ጠቅላይ ሚኒስትር ስልጣን ላይ ከወጡበት ጊዜ አንስቶ ብዙ ለውጦችን አድርጓል። በመቶዎች የሚቆጠሩ የፖለቲካ እስረኞችን ፈትተዋል። ስለሆነም እዚህ ዩናይትድ ስቴትስ የሚኖሩት ኢትዮጵያውያን ዲያስፖራ የእሳቸው ፍቅር እንደያዛቸው ዋሽንግተን ፖስት ጋዜጣ ዘግቧል። ጠቅላይ ሚኒስትር አብይ በስብሰባው አዳራሽ ሲገቡ የእሳቸውን መምጣት ሲጠባበቁ የቆዩት ሰዎች ከሞላ ጎደል ሁሉም በደስታ ፈንድቀው እንደተነሱ ዘገባው ጠቅሷል። በውጭ ሀገራት የሚኖሩት ኢትዮጵያውያን ሀገራቸው ገብተው እንዲሰሩ ባደረጉ ጥሪ መሰረት ብዙ ወደ ሀገራቸው የመግባት ፍላጎት እንዳላቸው ገልጸዋል። ከእነሱም መካከል ካሳ የተባሉ በሰሜን ካሮላይና ዩኒቨርሲቲ በጥናትና ምርምር የተሰማሩ ምሁር ኢትዮጵያ እሄዳለሁ የሚል ሀሳብ እንዳልነበራቸው፣ አሁን ግን ሁለት ልጆቻቸውን ይዘው ለጉብኝት የመሄድ ሀሳብ እንዳላቸው መግለጻቸውን ዘገባው አውስቷል። በኢትዮጵያና በኤርትራ መካከል በተካሄደው ጦርነት የተዋጉ አሁን እዚህ የሚኖሩ ወታደሮች ደግሞ በጠቅላይ ሚኒስትሩ እንደሚያምኑና ሀገራቸው ሄዶ የማገልገል ፍላጎት እንዳላቸው መግለጻቸውን ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ጠቁሟል። በሚኒያፖሊስ ከተማ ደግሞ ባለፈው ሰኞ አስር ሺህ የሚሆኑ ኢትዮጵያውያንና ትውልድ ኢትዮጵያ ለጠቅላይ ሚኒስትር ዶክተር አብይ አህመድ ከፍተኛ አቀባበል አድርገውላቸዋል ይላል ትዊን ሲቲ የተባለው የከተማው ድረገጽ አያይዞም በሚኒሶታ ዲያስፖራ ውስጥ አርባ ሺህ የሚሆኑ ኦሮሞዎች እንዳሉ ሳያወስ አላለፈም። ጠቅላይ ሚኒስትሩ መድረኩ ላይ ሲወጡ በብዙ መቶዎች የሚቆጠሩ ኢትዮጵያውያንና ትውልደ ኢትዮጵያ የኢትዮጵያና የኦሮሞ ነጻነት ግንባር ባንዲራዎችን ያውለበልቡ እንደነበር የትዊንሲቲ ድረገጽ አወስቷል። ዴይሊ ሜይል የተባለው ብሪታንያ የሚታተም ጋዜጣ ድረገጽ ደግሞ ከኢትዮጵያ ጋር ጦርነት ከተካሄደ ወዲህ የዳሸቀችውና እንቅስቃሴ አልባ ሆና የቆየችው ምጽዋ ወደብ በተፈጠረው የሰላም ስምምነት ምክንያት እንደገና የማገገም ተስፋ እንዳላት በመግለጽ ጽሑፉን ጀምሯል። የዴይል ሜይል ዘገባ ምጽዋ ውስጥ ምንም አይነት እንቅስቃሴ እንደሌለ ሲያስረዳ፣ በዳሸቀችው ከተማ ባሉት ህንፃዎች ውስጥ ሆነ ሰው ሲራመድ ድምፁ በህንፃው ሲያስተጋባ ይሰማል ይላል። ይሁንና ኢትዮጵያና ኤርትራ ባለፈው ወር የሰላም ስምምነት በማድረጋቸው በከተማዪቱ ያሉት ቡና ቤቶችና ሌሎች ተቋሞች እንደገና ሊያገግሙ እንደሚችሉ ዘገባው ያወሳል። የአውሮፕላን በረራዎችና የንግድ መስመሮች እንደሚከፈቱ ከተገለጸ ወዲህ በዓለም ደረጃ እጅግ የተገለሉ ከሚባሉት አገሮች አንዷ በሆነችው ኤሪትሪያ ኢኮኖሚዋ ሕይወት ይዘራል የሚል ተስፋ አለ። ምጽዋ ያለው ዳህላክ ሆቴል ባለቤት አቶ ዮሐንስ ገብረ መስቀል ሰውም ሆነ ደንበኞች የሉም ምንም ነገር የለም ማለታቸውን፣ አልፎ አልፎ ጎብኚዎች እንደሚያገኙ መግለጻቸውን የሆቴሉ አንድ መቶ ሀያ አልጋዎች ግን ባዶ መሆናቸውን ዘገባው ጠቅሷል። ሰላም ማውረዱ ለኢትዮጵያም ሆነ ለኤርትራ ትልቅ ዕድል ነው። ኢትዮጵያውያን በየሳምንቱ የሚመጡ ይመስለኛል ሲሉ የሆቴሉ ባለቤት መናገራቸውን ዘገባው አክሏል። የቀይ ባህር እንቁ ትባል የነበረችው ጥንታዊቷ ምጽዋ በኦቶማን ኢምፓየር ትገዛ በነበረበት ወቅት፣ ከ19ኛው ምዕተ ዓመት እስከ ሁለተኛው የዓለም ጦርነት ድረስ ደግሞ በኢጣሊያ ቅኝ ግዛት ስር በነበረችበት ወቅት በተሰሩ ሆቴሎችና ሱቆች የተሞላች ናት። በኤርትራና በኢትዮጵያ መካከል ጦርነት ከተካሄደ ወዲህ ፕሬዚደንት ኢሳያስ አክራሪ ፖሊሲዎችን በማውጣታቸው ንግድም ሆነ የሚሸጥ ነገር ጠፋ ይላል የዴይል ሜይል ዘገባ። ከጦርነቱ በኋላ ተቃዋሚዎች ካለፍርድ ታሰሩ፣ ነፃው ፕሬስ ታገደ፣ ዜጎች የጊዜ ገደብ የሌለው ወታደራዊ አገልግሎት እንዲሰማሩ ተገደዱ። ሰዎች በተመደቡበት ስራ ብቻ እንዲሰሩ ታዘዙ፣ ከሀገር መውጣት አይችሉም። በዚህ ምክንያት ለስደት ተዳረጉ። ኤርትራ አልሸባብን ትረዳለች በሚል ክስ የተባበሩት መንግሥታት ድርጅት ከዘጠኝ ዓመታት በፊት ማዕቀብ ከጣለባት በኋላ ደግሞ ሁኔታዎች መባባሳቸውን ዘገባው አውስቷል። አሁን ግን ኢትዮጵያና ኤርትራ የሰላም ስምምነት በመፈረማቸው ኤርትራውያን ሁኔታው ይለወጣል የሚል ተስፋ እንዳንጸባረቁ ዴይሊ ሜይል ድረ ገጽ ላይ ወጣው ዘገባ አስነብቧል። አድማጮች፣ ዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።